ስፖርት ቅዳሜ ዕለት በተካሄደው የአውሮፓ ሻምፒዮንስ ሊግ ጨዋታ አወዛጋቢ በሆነ አጨራረስ ሰርጌዮ ራሞስ ከመረቢያ ውሃዳት ኳስ የዚነዲን ዚዳን ቡድን በዲያጎ ሲሞኒ ቡድን ላይ ቀዳሚ እንዲሆን አስችሎት ቆይቷል። ጨዋታው ሊጠናቀቅ 11 ደቂቃ ሲቀረው ካራኮስ አትሌቲኮ ማድሪድ አቻ አደረገው። በግሩም ጨዋታ ብልጫ አሳይተው የቆዩት አትሌቲኮ ማድሪዶች ተጨማሪ ጎል ሳያክሉ የተሰጣቸውንም ፍጹም ቅጣት ምት ከመረብ ሳያገናኙ፣ በሳንሴሮ ስታዲየም የተደረገው ጨዋታ መደበኛ ሰዓት አንድ ለአንድ በመጠናቀቁ አሸናፊውን ለመለየት በተደረገው የመለያ ምት ሪያል ማድሪድ አምስት ለሶስት አሸንፎ ለ11ኛ ጊዜ የአውሮፓ ሻምፒዮንስ ሊግ የዋንጫ ባለቤት ሆኗል። በመጨረሻው የፍጹም ቅጣት ምት እርግጠኛ ነበርኩ፣ በዛች ቅጽበት ከመረብ እንደማሳርፋት። ነገር ግን እንደምታውቀው ፍጹም ቅጣት ምት ምን እንደሚሆን አይታወቅም፣ ምክንያቱም ሎተሪ እንደማለት ነው። ያም ሆኖ ግን የእኛ ቡድን የበለጠ ብስለትንና እርግጠኛነትን በማሳየቱ አሸናፊነት ይገባናል። በእርግጥ አትሌቲኮ ማድሪዶች ጥሩ ተጫውተዋል፣ ጨዋታውንም ውስብስብና ጠንካራ አድርገውብናል። አሸናፊነቱ ግን የሪያል ማድሪድ ነው ሲል ክርስቲያኖ ሮናልዶ ከጨዋታው በኋላ ለጋዜጠኞች ተናግሯል። አትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒም በቪሴንቴ ካልዶሮ ስታዲየም መቆየት ያጠረጥረኛል ሲሉ በሽንፈቱ የተሰማቸውን ሐዘን ገልጸዋል። አርጀንቲናዊ አሰልጣኝ በ2014 እና አሁን በ2016 ከሪያል ማድሪድ ጋር በሻምፒዮንስ ሊግ ትለ ዋንጫ ተገናኝተው እጅ ሰጥተዋል። በመሆኑም በመጪው ዓመት በአውሮፓ ሻምፒዮንስ ሊግ በተከታታይ ለሁለተኛ ጊዜ አምስት የስፔን ቡድኖች ተካፋይ ይሆናሉ። ከአስር ቀናት በኋላ በፈረንሳይ በሚደረገው የ2016 የአውሮፓ ሻምፒዮንስ ተካፋይ የሆኑት 24 ሀገራት ነገ ሌሊት 6 ሰዓት ከመሙላቱ በፊት 23 ተጫዋቾቻቸውን ለአውሮፓ እግር ኳስ ፌዴሬሽን ማሳወቅ ግድ ላቸዋል። ለዚህ የሚረዳቸው ዘንድ በተለያዩ የአውሮፓ ከተሞች የወዳጅነት ጨዋታዎች ተካሂደዋል። በውጤቱም ፖርቱጋል ኖርዌይን 3 ለ2፣ ቱርክ ሞንቴኔግሮን 1 ለ0፣ ዩክሬን ሩማንያን 4 ለ3፣ ስፔን ቦስኒያ ሄርዘጎቪኒያን 3 ለ1፣ ጣሊያን ስኮትላንድን በማልታ 1 ለ0 አሸንፈዋል። እንግሊዝ አውስትራሊያን ከመረብ ባሳረፈቻቸው 3 ጎሎች ሁለት ለአንድ አሸንፋለች ሁለት ለራሷ አንድ ለአውስትራሊያ። ጎሎቹም የተገኙት በእንግሊዝ ታሪክ በ18 ዓመቱ በተሰለፈበት የመጀመሪያው ጨዋታ ሁለት ደቂቃ ሳይሞላው ጎል በማስቆጠር የመጀመሪያ የሆኖ ማርከስ ራሽፈርድ ነው። ከረፍት መልስ ራሽፈርድን ተክቶ በገባው ሩኒ የተመዘገበ ነው። ለአውስትራሊያ ዳየር በራሱ ጎል ላይ በሰባ አምስተኛው ደቂቃ አስቆጥሯል። በጨዋታውም እንግሊዞች ጠንካራ ቡድን ሆነው የታዩበት ነበር። ብራዚል አዘጋጅተው ከነበረው የዓለም ዋንጫ ወዲህ በአጭር ጊዜ ውስጥ የእንግሊዝ ብሔራዊ ቡድን በወጣት የተገነባ ጠንካራ የአጨዋወት ስልት ያለው ቡድን በማቅረባቸው ከሳምንት በኋላ የሚደረገውን ጨዋታ በጉጉት የሚጠበቅ አድርጎታል ሌላ የወዳጅነት ጨዋታቸውን አድርገው ባልተጠበቀ ውጤት የተሸነፉት ጀርመኖች በስሎቫኪያ ሶስት ለአንድ የመረታታቸው ጉዳይ አነጋጋሪ ሆኗል ካደረጉት አራት ተከታታይ ጨዋታዎች መካከል ሶስቱን እጅ ሰጥተዋል በአየርላንድ አንድ ለዜሮ በእንግሊዝ ሶስት ለሁለት ትላንት በስሎቫኪያ ደግሞ ሶስት ለአንድ ተረተዋል። ይህ ውጤታቸው በምድብ ሲ የተመደቡት ቡድኖች የሚያደርጉትን ጨዋታ በጉጉት እንዲጠበቅ አድርጎታል። ውድድሩ ሰኔ ሶስት ምሽት አስተናጋጇ ፈረንሳይ ከሩማንያ ጋር በምታደርገው ጨዋታ ይጀመራል። በዚሁ በፈረንሳይ ከሚደረገው የኢሮ 2016 የእግር ኳስ ጨዋታ ጋር በተያያዘ የተለያዩ አጫጭር ዜናዎች ወጥተዋል። ከነዚህ መካከል በጽንፈኛ ደጋፊነታቸው የሚታወቁት የእንግሊዝ የዌልስ እና የአይርላንድ ደጋፊዎች ከጥፋት እንዲቆጠቡና ከመጠጥ ነፃ የሆነ ዞን ወይም ክልል እንደተዘጋጀላቸው ተዘግቧል። በሌላ የኢሮ 2016 ዜና ካበረታች እጽ ጋር በተያያዘ ለአንድ ወር ከጨዋታ ውጭ የተደረገው የሊቨርፑሉ ማማዱ ሳኮ እስካሁን በሀገሩ በፈረንሳይ ምርጥ ቡድን ይካተት አይካተት ባይታወቅም የአውሮፓ እግር ኳስ ፌዴሬሽን ግን የመጫወት ፍቃድ ሰጥቶታል። በተያያዘ ሌላ የእግር ኳስ ዜና በእንግሊዝ የተጫዋች ዝውውር ጥያቄ ደርቷል። ምንም እንኳን የተጫዋች ዝውውር መስኮቱ በመጪው ወር የሚጀመር ቢሆንም የሊቨርፑል አሰልጣኝ የርገን ክሎብ የጀርመኑን የማይኒስ ክለብ በረኛ በ47 ሚሊዮን ብር ጠይቀዋል። አዲሱ የማንቸስተር ዩናይትድ አሰልጣኝ ጆሴ ሞሪኞም ለአትሌቲኮ ማድሪድ የመሃል ተጫዋቹ ለ21 ዓመት ሳወል ኒጎስ 54 ሚሊዮን ብር የዝውውር ገንዘብ ማስቀመጣቸው ተነግሯል። አሰልጣኙ ለጁቬንቱስ የመሃል ተጫዋች ፖል ፓጎባም መነሻዋ ጋር ማቅረባቸው ተሰምቷል። የናፖሊው ተጫዋች ጎንዛሌስ ሁጋዊ በበኩሉ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲን እንደሚፈልጉት ትላንት ተናግሯል። በ35 ጨዋታ 36 ጎል ያገባው አርጀንቲናዊ ሁጋዊ በሊቨርፑል ቡድን ውስጥ መካተት እንደሚሻ አልሸሸገም። የሜዳ ቴኒስ በፈረንሳይ ፓሪስ በመካሄድ ላይ ያለው የፈረንሳይ ኦፕን የሜዳ ቴኒስ ውድድር ቅዳሜና እሁድ ቀጥሎ ውሏል። ትላንት በተደረጉ የወንዶች አራተኛ ዙር የነጠላ ውድድር ዋርዊንካ ቱሪንክን ሰባት ለስድስት ስድስት ለሰባት ስድስት ለሶስትና ስድስት ለሁለት በአጠቃላይ ሶስት ለአንድ አሸንፏል። የስፔኑ ራሞስ ናሎስ ተጋጣሚውን ሮኒክን ስድስት ለሁለት ስድስት ለአራት ስድስት ለአራት በሆነ ሶስት ለዜሮ አጠቃላይ ውጤት ረጥቷል። የብሪታንያው የዓለም ቁጥር ሁለት አንዲ ሞሪም ሲናርን በተመሳሳይ ሰባት ለስድስት ስድስት ለአራት እና ስድስት ለሶስት በአጠቃላይ ሶስት ለዜሮ አሸንፎ ለቀጣዩ ዙር አላፊ ሆነዋል። በሴቶች በተደረገ የነጠላ ዙር ውድድር ሁለቱ የዊሊያም ልጆች ሰሬና ና ቬኒስ ሁለቱም ተጋጣሚዎቻቸውን በማሸነፍ ዛሬ ለሚደረገው አራተኛ ዙር የሴቶች የነጠላ ውድድር አላፊ ሆነዋል። ስቲቭ ጋስ፣ ኬቪቶቫ እና ኢቫኖቪች በሶስተኛው ዙር ከውድድር ውጭ ከወጡት መካከል ናቸው። ዘጠነኛ ቀኑን በያዘው የሜዳ ቴኒስ ውድድር በርካታ ውድድሮች ዛሬ ይካሄዳሉ። በወንዶች ጃኮቪች እና በሴቶች ደግሞ ሰሪና ዊሊያምስ የሚያደርጉት ውድድር በከፍተኛ ጉጉት ከሚጠበቁት ውድድሮች መካከል ናቸው። የፎርሙላ ዋን የመኪና ውድድር በሞናኮ በተካሄደው የ2016 የፎርሙላ 1 የመኪና ሽቅድድም ውድድር የብሪታንያው ተወላጅ ሉዊስ ሃሚልተን አሸናፊ ሆኗል። የሃሚልተን ድል ከቡድኑ አጋር ኒኮ ሮዝበርግ ጋር ያለውን የነጥብ ልዩነት 24 ነጥብ እንዲሆን አስችሎታል። ውሃ ባዘለውና ዝናባማ በነበረው የሞናኮ ውድድር ለ15 ዙር ያህል ሀሚልተን ከሮስበርግ በኋላ ሲከተል ቆይቷል። የሬድ ቡሉ ዳኒ ሪካርዶ በ13 ሰከንድ ሁለቱን የማርሴዲስ አሽከርካሪዎች ይመራ ነበር። ሮስበርግ በ20ኛው ዙር ጎማ ለመለወጥ ከወጣ በኋላ መልሶ የቀድሞ ቦታውን መያዝ ተሳነው። በተቃራኒው ሀሚልተን በግሩም ሁኔታ በማሽከርከር በ2016 የመጀመሪያ ድሉን አግኝቷል። በውድድሩም ዳኒ ሪካርዶ ከሬድቡል ሁለተኛ፣ ሴርጊዮ ፔሬስ ከፎርስ ኢንዲያ ሶስተኛ ሆኖ ውድድራቸውን ጨርሰዋል። የፎርሙላ ዋን የመኪናሽ የመኪና ሽቅድድም ቀጣይ ውድድር ከአስር ቀናት በኋላ በካናዳ ይካሄዳል። በሊቨርፑል በጉዲስ ፓርክ በተካሄደው የዓለም ከባድ ሚዛን ቦክስ ውድድር ቶኒ ብሉ ተጋጣሚውን ማኮቡን አሸንፏል። የውድድሩ አሸናፊ ለመሆን በሁለቱም የከባድ ሚዛን ቡጤኞች የተሰነዘሩት ቡጢዎች ቀላል አልነበሩም። በተለይ አሸናፊ ብሉ በመጀመሪያው ዙር በግራ በኩል በተሰነዘረበት ቡጢ ብርታት ሳቢያ ከወደቀ በኋላ በሶስተኛው ዙር ቶኒ ብሉ ተጋጣሚውን በግራና በቀኛ አከታትሎ በሰነዘረበት ቡጢ ውርጅብኝ ራሱን ስቶ እንዲወድቅ አድርጎታል። ከ15000 በላይ የሚሆኑ ደጋፊዎችና የቦክስ ስፖርት አፍቃሪዎች በተገኙበት በተደረገው ጨዋታ ራሱን ስቶ የወደቀው ማኮቡ ለጥቂት ሰከንዶች የደህንነት ስጋት አጭሮ የነበረ ቢሆንም ከደቂቃዎች በኋላ ራሱን አውቋል። የ33 ዓመቱ እንግሊዛዊ ቡጥኛ ቶም ብሉ 13ኛው የብሪታንያ በከባድ ሚዛን ቦክስ የዓለም ሻምፒዮን ሆኗል። የሳምንቱ ዋና ዋና የስፖርት ዘገባ ይሆን ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።